የላሊበላን አብያተ ክርስቲያናት ከመፍረስ ለማዳን መላው ኢትዮጵያውያን ሊረባረቡ እንደሚገባ ተጠየቀ። አብያተ ክርስቲያናቱን ሙሉ በሙሉ ለመጠገን 300 ሚሊዮን ብር ያስፈልጋልም ተብሏል። እስካሁንም ሰባ ሚሊዮን ብር ከተለያዩ ተቋማት መሰብሰቦ ተገልጿል። ከዚህም በፊት ቅርሱን ለማዳን የተደረገው ስራ ውጤታማ እንዳልነበር የአካባቢው ነዋሪዎች ገልጸዋል። አብያተ ክርስቲያናቱ ከቅርብ ጊዜ ወዲህ የመሰነጣጠቅና የመፈራረስ አደጋ እየታየባቸው ነው። የላሊበላ ከተማ ነዋሪ የሆኑት አቶ አበባው አመሬ እንዳሉት ከዓመታት በፊት አብያተ ክርስቲያናቱን ከፀሐይና ዝናብ ይከላከሉ ተብሎ የተገነባው መከላከያ ጥላ ቅርሱን ለበለጠ አደጋ አጋልጦታል። ና ዘጠና ስምንት እስከ ሁለት ሺህ ባለው ማለት ነው። እሱ መጠለያም ስጋት የሆኑ መጠለያ ነው። አንዱ መጠለያ ተብሎ ነው የተሰራለት። ነገር ግን አሱ መጠለያ ፒላሮች የተቀመጡበት በታች ሌላ መቅደስ ያለበት ነው እና እዛም ላይ ትልቅ ችግር የመሳስ በመጉዛት ሳቢያ ትልቅ ፈተና ላይ ነው ያለው። አሁን እርሱ የደረሰበት አደጋ በጣም ከፍተኛ ጉዳት ላይ ነው ያለው። ከፀሐይ፣ ከዝናብ ጌዛ እንትን አኳያ የመሳ ችግሮች በጣም ተቀርጠው በጣም የአካባቢው ህብረተሰብም አብያተ ክርስቲያናቱ ከአደጋ እንዲጠበቁ በሰላማዊ ሰልፍ በጠየቀው መሰረትም መንግስት ቅርሶች እንዲጠገኑ ወስኗል። በአብያተ ክርስቲያናቱ ላይ የተደቀነውን አደጋ ለመከላከል 300 ሚሊዮን ብር እንደሚያስፈልግ የአማራ ክልል ባህልና ቱሪዝም ልማት ፈንድ ጽፈት ቤት ዋና ዳይሬክተር አቶ የሸዋስ ደሳለኝ ገልጸዋል። በመሆኑ እስካሁን ከአማራ ብድርና ቁጠባ ተቋም 2 ሚሊዮን፣ ከአማራ ክልል መንግስት 30 ሚሊዮን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቤተ ክህነት 20 ሚሊዮን እና ከፌዴራል መንግስት ከ20 ሚሊዮን ብር በላይ መሰብሰቡንና ህብረተሰቡም ድጋፉን አጠና ማክሮ እንዲቀጥል ጠይቀዋል። ከሰባ ሚሊዮን በላይ ተሰባስቧል። የቅርሶች ጉዳይ የአንድ ተቋም ብቻ ስላልሆነ ሁላችንን የሚመለከተን የጋራ ሀብቶቻችን ናቸው። የማንነታችን መገለጫ ናቸው። በሀገር ውስጥም በውጭም ያለው ኢትዮጵያዊ እነዚህ ቅርሶች ህልውና አደጋ መውደቅ በኢኮኖሚያችንም ላይ ያለው፣ በማህበራዊ ህይወታችንም ላይ ያለው አደጋ ውስጥ ስለሚገባ ይህንን ሁላችንም ተገንዝበን ይህንን ወደ ኋላ መቅረስ መቻል አለብን እና በገንዘብም በሙያም የተለያየ መንገድ ድጋፍ እንፈልጋለን የገንዘብ እርዳታ ካደረጉት ተቋማት መካከል የአማራ ብድርና ቁጠባ ተቋም ዋና ስራ አስፈጻሚ አቶ መኮንን የለውም ወሰን እንዳረጋገጡት የማንነታችን ማህተም የሆኑ ቅርሶችን ለመጠገን በሚደረገው ጥረት በማንኛውም መልኩ ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። ይሄ ሀገር ታላቅነቱ የሚረጋገጠው በነዚህ ሀብቶች ነው እና ይህን ሀብት ማጣት ማለት ማንነታችንን ማጣት ማለት ነው። ይህን ሀብት ማጣት ማለት የታላቅነታችን ምልክት የሆነውን አርማ ማጣት ማለት ነው። ስለዚህ ከዚህ አኳያ ይህን ለመታደግ ወደፊትም ተጠናክረን እንቀጥላለን። የመጨረሻ አስተማማኝ ልማት ላይ እስኪደረስ ድረስ ባለን ሁሉ በሪሶርስም፣ በሀሳብም፣ በሁሉም ነገር ምንደግፍ መሆናችንን ለማረጋገጥ ወዳል። በ11ኛው መቶ ክፍለ ዘመን እንደተገነቡ የሚነገርላቸው የላሊበላ ውቅር አብያተ ክርስቲያናት አጠቃላይ ቁጥራቸው 11 ሲሆኑ ቤተ ማርያም፣ ቤተ መድኃኔ ዓለም፣ ቤተ አማኑኤል እና ቤተ ሊባኖስ አፋጣኝ ጥገና የሚፈልጉ ናቸው። አለም ነው መኮንን ለዲ ደብሊዩ ራዲዮ ባህር ዳር